የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ጂል ባይደን በአዲስ አበባ የሚገኘውን የዓለም አቀፉን የፍልሰተኞች ድርጅት ማለት ነው አይኦኤምን የማቆያ በአካል ጎብኝተዋል። በኢትዮጵያ ከሚገኙት የጎረቤት አገሮች ስድስተኛው ስደተኞች የሆኑ ብዙ ሺህ የሚሆኑ ባለፉት ዓመታት ወደ ዩናይትድ ስቴትስ መግባታቸውን የገለጡት የድርጅቱ ባለስልጣናት ምስጋናም አቅርበዋል። እስክንድር ፍሬው ነው ከአዲስ አበባ ዝርዝሩን የላከልን። የአራት ዓመት ልጇን ይዛ ላለፉት ስድስት ዓመታት በሽመልባ የስደተኞች ካምፕ የቆየችው ኤርትራዊቷ ወጣት ሰንበቱ ቡራቱ ዛሬ በተስፋ ተሞልታለች። ያሳለፈችውን አሳልፋ አስቸጋሪውን ጊዜም ተሻግራ እነሆ ተቀባይ ሀገር አግኝታለች። ዩናይትድ ስቴትስ በዚህ ዓመት ከምትቀበላቸው ዕድለኞች አንዷ እርሷ ናት። በዓለም አቀፉ የፍልሰተኞች ተቋም አይ ኦ ኤም የአዲስ አበባ ማቆያ የምትገኘውም በዚህ ምክንያት ነው። ከኤርትራ ለምን እንደወጣች በመጀመር በአስተርጓሚ ስሜቷን አካፍላኛለች መጀመሪያ ማለት ዩ ጓሌ ጊዜ ው ስራ ስለዘይነበረ ህዋቴ ነይሮም ማለትም ሳይደህጉዝ እኔ ወንድሞቼ ነበረ የሚያግዙኝ ልጅኝ ለማሳደግ እና እዛ በነበረ ሁኔታ ወንድሞቼ ወጡ፣ ጥሩ ሁኔታ ስላልነበረ። ከዛ በኋላ እኔን ሊያስሩ ሲፈልጉ እኔም ወጣሁኝ። ጥሩ ሁኔታ አልነበረም። ስቲ ምን ማለት ነው? ወንድሞቼ ወጡ ጥሩ ሁኔታ ስላልነበረ ስቲ ማለት ግድን ከገልግሉ ለው ገለ ኢሎም ውትህድርና ንምባል ስለዘበሉ ምዕባየ ገለ ስለነበረ ይሕግዘኒ ስለነበረ እሱ ናብዚ ምስመጸ በቃ አንው ናይስ ምስደለው ነው ወጽ ማለት ጓለ ይዘ ውትድርና አገልጋሎት ግቡ ሲባሉ እነሱ ወጡ እና እሱ ነበር እሱ ነበር የሚያግዘኝ። እሱ ሲወጣ ከዛ በኋላ ትራንዚት ሴንተር ነው ይሄ መሸጋገሪያ ቦታ ነው የሚባለው። ይሄ ያየ ወይም እና ስንት ጊዜ ቆየሽ እዚህ? እጅ አርባዕተ መዓልቲ ገር ለሁ ከብዱ መጽ መቼ ነው የምትሄጂው ወደ አሜሪካ? የትኛው ስቴት? ጽባሕ ምሽት የዘኸይድ ማለት አትላንታ ይዛቱ። አሜሪካውን አትላንታ ይዛቱ። ነገ ማታ ነው የምትሄደው። አትላንታ ነው። ምንድን ነው ውስጥሽ ያለው ስሜት? አሜሪካ በመሄድሽ ምን ለመቀየር ምን ለመለወጥ ምን ለማድረግ ነው እቅድሽ? አሜሪካ መሄዴ በጣም ህግ በመሄዴ በጣም ደስተኛ ነኝ። ጥሩ ህይወት ነው የምጠብቀው እዛ። በተለይ ልጅ ጥሩ ትምህርት ታገኛለች ጥሩ ህይወት ትኖራለች ብዬ ነው ማስበው። ከዛ በመቀጠል ደግሞ ቤተሰቦች እንረዳለሁ እዛ ሆኜ ነው የምትለው። ፍልሰን ሀሰን አብዱላሂ ደግሞ የአልሸባብን ጥቃት ሽሽት ከሶማሊያ የመጣች ስደተኛ ናት። እርሷም እንደዚሁ ወደ ዩናይትድ ስቴትስ ለመሄድ ተዘጋጅታለች። ከአስቸጋሪው የሶማሊያ ሁኔታ በመላቀቋ ደስተኛ መሆኗን አጫውታኛለች። በሶማሊያ የአልሸባብ ሁኔታ አስቸጋሪ ነው፣ በዚያ ያለው ነገር ለሴቶች ለወንዶችና ለቤተሰብ ሁሉ አስቸጋሪ ነው ስትል ነው የተናገረችው። እናም የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ዶክተር ጂል ባይደን የጎበኙት እንደዚህ ወደዚያች ሀገር ለመሄድ ዝግጅታቸውን ያጠናቀቁ ስደተኞችን ነው። ስደተኞቹ በዩናይትድ ስቴትስ የሚጠብቃቸውን ሁኔታ በተመለከተ ገለጻ ሲደረግላቸውም ተመልክተዋል። አብረዋቸው በመቀመጥም ታሪካቸውን አዳምጠዋል። ዩናይትድ ስቴትስ ዋነኛዋ የስደተኞች ተቀባይ አገር እንደሆነች የገለጹት የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም የአፍሪካ ዳይሬክተር ሎሪ ሴይሞር እስካሁን የሄዱት በርካታ መሆናቸውን ለቪኦኤ አብራርተዋል። ባለፉት አስር አመታት ውስጥ ሰላሳ ሺህ የሚሆኑና በኢትዮጵያ የነበሩ የጎረቤት ሀገሮች ስደተኞች ወደ ዩናይትድ ስቴትስ ሄደው ይለዋል። እናም ከኢትዮጵያ የሄዱት 30 ሺህ ናቸው። ከመላው ዓለም የሄዱት ግን 85 ሺህ ይሆናሉ። በዚህ አመት አፍሪካውያን ከእነዚህ ውስጥ 35 ከመቶ ይሆናሉ። ዩናይትድ ስቴትስ ወደ ግዛቷ ለመግባት መስፈርቱን ከሚያሟሉ ስደተኞች 99 ከመቶውን እንደምትቀበል ዳይሬክተሩ አስታውቀዋል። ስደተኞችን ለመደገፍና ለማስፈር የሚደረገውን እንቅስቃሴ በገንዘብ ስትደግፍ መቆየቷን በማስታወስም አመስግነዋል። የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ዶክተር ጂል ባይደን ወደ ማላዊ አምርተዋል። ዶክተር ባይደን በአዲስ አበባ ቆይታቸው በአገራቸው መንግስት ድጋፍ በሚካሄድ ስልጠና የተሳተፉ የሁለተኛ ደረጃ ሴት ተማሪዎችን መርቀዋል። በገብረ ክርስቶስ ደስታ ማዕከል በመገኘት ደግሞ ኢትዮ አሜሪካዊቷ ጁሊ ምህረቱ ያቀረበችውን የስዕል ኤግዚቢሽን ተመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ